የዲደብልዩ ዜና አመሰግናለሁ ልደት። ጤና ስጥልኝ አድማጮች፣ እንደምናመሻችሁ። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና ነው። በሺዎች የሚቆጠሩ ሱዳናውያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ አይወጡም። ሰልፈኞቹ በጠቅላይ ሚኒስትር አብደላ አምዶክ የሚመራውን የሽግግር ጊዜ አስከፊና በጣም አደገኛ ቀውስ ያስከተለ ብለውታል። ሳዑዲ አረቢያ የመራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሐውቲ አማጽያን መግደሉን አስታወቅም። ጥምር ጦሉ እንዳለው ስትራቴጂካዊ ጠቀሜታ እንዳላት የሚነገርላትን የማሪብ ከተማን ለመቆጣጠር አማጽያኑ ጥቃት ከፍተዋል። ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉ። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ደቂቃ ከ11 ሰከንድ በሆነ ጊዜ አሸናፊ ሆናለች። ዜናውን በዝርዝር በሺዎች የሚቆጠሩ ሱዳናዊያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ ወጡም። ሰልፈኞቹ በጠቅላይ ሚኒስትር አብደላ አምዶክ የሚመራውን የሽግግር ጊዜ አስከፊና በጣም አደገኛ ቀውስ ያስከተለ ብለውታል። ሰልፈኞቹ ጦር ኃይሉ የመንግስትን ስልጣን ሙሉ በሙሉ እንዲቆጣጠርም ጠይቀዋል። ሰልፈኞቹ አምባገነን ብለው የጠሩት የሱዳን የሽግግር መንግስት ሀገሪቱን በኢኮኖሚም ሆነ በፖለቲካ ለውድቀት ዳርጓታል ሲሉ ከሰዋል። አሁን ያለው በሲቪሉ የሚመራው መንግስት እስኪወገድ ተቃውሟቸውን አጠናክረው እንደሚቀጥሉ የፈረንሳይ ዜና ምንጭ ያነጋገራቸው ሰልፈኞች ተናግረዋል። የሱዳን ሲቪል አስተዳደር ጠቅላይ ሚኒስትር አብደላ ሀምዶክ ባለፈው አርብ በሁለቱ ዓመታት የሽግግር ዘመን ሀገሪቱ ከገባችበት ማጥ ሲሉ የጠሩትን የፖለቲካ ቀውስ ለመፍታት ይረዳል ያሉትን እቅድ ይፋ አድርገዋል። የዛሬዎቹ ሰልፈኞች ከጸጥታ ኃይሎች እምብዛም መከላከል እንዳልገጠማቸው ተነግረዋል። አንዳንድ ተቺዎች እንደሚሉት ደግሞ ሰልፈኞቹ የወታደሩ ድጋፍ እንዳላቸው ነው የተነገረው። ሳውዲ አረቢያ መራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሀውት አማጽያንን መግደሉን አስታወቀም። ጥምር ጦሩ እንዳለው ስትራቴጂያዊ ጠቀሜታ እንዳላት የሚነገርላትን የማሪብ ከተማን ለመቆጣጠር አማጽያኑ ጥቃት ከፍተዋል። አማጽያኑ የተገደሉት በአስር ወታደራዊ ተሽከርካሪዎች ላይ በተፈጸመ ጥቃት መሆኑንም የፈረንሳይ ዜና ምንጭ ጠቅሷል። በተያያዘ ጦሩ ባለፈው አንድ ሳምንት ውስጥ ብቻ አንድ ሺህ የሚሆኑ በኢራን ይደገፋሉ ያላቸውን አማጽያን መግደሉን አስታውቋል ተደርጓል። የጥምር ጦሩ መግለጫ ተከትሎ ከአማጽያን ወገን ስለደረሰ ጥቃትም ሆነ ጉዳት የተባለ ነገር የለም። ለዘገባው ትክክለኛነት ከገለልተኛ ወገን ማረጋገጫ አለማግኘቱን የዜና ምንጩ ጠቅሷል። ነገር ግን የሀውቲ አማጽያን በይፋዊ የቲውተር ገጻቸው ላይ ባሰፈሩት መልእክት የማሪብ ከተማን ለመቆጣጠር ውጊያ ባደረጉባቸው አብዛኞቹ ግንባሮች የማሪብ ከተማ ዙሪያን ጨምሮ በቁጥጥራቸው ስር ማዋላቸውን ገልጸዋል። በህንድ ኃይለኛ ጎርፍ ባስቆተለው የመሬት መንሸራተት 21 ሰዎች ሞቱ። በህንድ ደቡባዊ የኬራላ ግዛት በደረሰው በዚሁ አደጋ የሟቾች ቁጥር ከተጠቀሰው ሊያሻቅብ እንደሚችል የአካባቢው ባለስልጣናት ተናግረዋል። በአደጋው ከሞቱት በተጨማሪ ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች የደረሱበት አልታወቅም። በአደጋው የሞቱት 13ቱ ከኮታያም ግዛት ሲሆኑ ስምንቱ ደግሞ ኢዱኩ ከተባለ አካባቢ እንደሆኑ የጀርመን ዜና ምንጭ ዘግበዋል። ከትናንት ቅዳሜ ጀምሮ እየጣለ ያለው ኃይለኛ ዝናብ ያስከተለው ጎርፉም ከአካባቢው የአደጋ ጊዜ ሰራተኞች አቅም በላይ መሆኑን ተከትሎ የሀገሪቱ ጦር በነፍስ አድን ስራ ላይ እንዲሰማራ መደረጉም ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንዳራ ሞዲ በአደጋው ህይወታቸውን ላጡና ጉዳት ለደረሰባቸው ህንዳዊያን ሀዘናቸውን ገልጠዋል። በጎርፍና የመሬት መንሸራተት አደጋ ውስጥ ያሉትን ህንዳውያን ከአካባቢው የማስወጣት ስራ በኃይለኛ ዝናብ ምክንያት መጓተቱም ተገልጿል። ህጻናትን ጨምሮ 17 የዩናይትድ ስቴትስ ሚስዮናውያን ትናንት ቅዳሜ ሀይቲ ውስጥ በወሮበሎች መታገታቸው ተሰማ። ሚስዮናውያኑ የታገቱት የተራድኦ አገልግሎት ሰጥተው ወደ ቤታቸው በመመለስ ላይ እያሉ መሆኑን ተቀማጭነቱም በኦሃዮ የሆነ የክርስቲያናዊ ተራድኦ ድርጅት አስታውቋል። የዩናይትድ ስቴትስ መንግስት ስለ እገታው መረጃ እንዳለ እንዳለው ቢገልጽም ዝርዝር ጉዳዩን ከመንገር ተቆጥቧል። ነገር ግን እገታው የተፈጸመበት አካባቢ ባለስልጣናት እንዳሉት ወሮበሎቹ ታጋቾቹን ለማስለቀቅ እስከ አንድ ሚሊዮን ዶላር ቤዛ ጠይቀዋል። ሃይቲ በወሮ በሎች የሚደረጉ አፈናና እገታዎች ብርቱ ፈተና ደቅነውባታል። ባለፈው የሐምሌ ወር የሃይቲ ፕሬዚዳንት ጆቭኔል ሙሴ በመኖሪያ ቤታቸው ሳሉ በወሮ በሎች ቡድን በተተከሱባቸው ጥይት መገደላቸው ይታወቃል። በጎርጎርሳዊያኑ 2021 የመጀመሪያዎቹ 8 ወራት ብቻ 328 የእገታ ሪፖርቶች ለሃይቲ ብሔራዊ ፖሊስ እንደደረሰው ተነግሯል። ይህ ዶችቬለ ነው። ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉም። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ደቂቃ 11 ሰከንድ በሆነ ጊዜ አሸናፊ ይሆናለች። የኔነሽ ድንቄሳና ፋንቱ ጂማ ደግሞ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። በወንዶቹ ምድብ ኬንያዊው ኤሊሻ ሮቲች የቦታውን ክብረ ወሰል በማሻሻል ጭምር አሸናፊ መሆን ችሏል ሁለት ሰዓት ከ ከአራት ደቂቃ ከ23 ሰከንድ የገባበት ሰዓት ነው የፓሪስ የማራቶን ክብረ ወሰን በኢትዮጵያዊው ቀነኒሳ በቀለ እጅ ነበር ቀነኒሳ በጎርጎርሳውያኑ 2014 ተካሂዶ የነበረውን ውድድር ሁለት ሰዓት ከ5 ደቂቃ ከ04 ሰከንድ በመሮጥ ነበር ያሸንፈው። በዛሬው የፓሪሱ የማራቶን ውድድር 35000 ገደማ ሰዎች እንደተሳተፉበት ተገልጿል። በሌላ የማራቶን ውድድር ዜና በሆላንድ አምስተርዳም ዛሬ በተካሄደ የማራቶን ውድድር ኢትዮጵያዊው ታምራት ቶላ የስፍራውን ክብረ ወሰን በማሻሻል ጭምር አሸናፊ ሆኗል። ታምራት ከሶስት ዓመታት በፊት በኬንያዊው ላውረንስ ቼርኖ ተይዞ የነበረውን ክብረ ወሰን በ28 ሴኮንዶች በማሻሻል ሁለት ሰዓት ከ3 ደቂቃ አንድ ማሸነፍ ችለዋል። ሌላኛው ኢትዮጵያዊው ልዑል ገብረ ስላሴ ሁለተኛ ሲሆን፣ ኬንያዊው በርናንድ ኮችን ሶስተኛ ሆኖ አጠናቋል። ይህ ዶይቸ ቨለ ነው። ዜናውን ለማጠቃለል ርዕሶቹን አንድ አፍታ ላስታውሳችሁ። በሺዎች የሚቆጠሩ ሱዳናውያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ ወጡ። ሳውዲ አረቢያ መራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሐውቲ አማጽያን መግደሉን አስታወቅም። ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉም። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ሰከንድ 26 ደቂቃ 11 ሰከንድ በሆነ ጊዜ አሸናፊ ሆናለች። ዜናው በዚሁ አበቃ። ጤና ይስጥልኝ።